ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ በ73ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የምትወከለው በውጭ ጉዳይ ሚኒስትሯ የሆነው ጠቅላይ ሚኒስትር አብይ አህመድ በቅርቡ የሚከታተሏቸው ሌሎች ጉዳዮች በመኖራቸው ነው ተብሏል። ዝርዝሩ በዕለቱ አብይ ርዕስ ተይዟል። ጤና ንስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን እንኳን ለመስቀል በዓል አደረሳችሁ። የዛሬ ሐሙስ መስከረም 17 ቀን 2011 ዓ ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐየነን። ፕሮግራሙን ብርሃን ኃይሉ ትመራለች። አብራችሁን ታመሹ ዘንድ የአክብሮት ግብዣችን ነው። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የአንጎላው ፕሬዚደንት ጃው ሎሬንኮ ከአንድ ዓመት በላይ በሆነው የስልጣን ጊዜያቸው ሙስናን ለማቆም ባደረጉት ጥረት ካለፉት የሀገሪቱ አስተዳደሮች የተሻለ ስኬት አስገኝቷል ሲሉ መንግስቱን አጥብቀው የሚነቅፉ ሳይቀሩ ተናግረዋል። ሎሬንኮ ባለፈው ዓመት መስከረም ወር ላይ ስልጣን የያዙት የረጅም ጊዜ ፕሬዚደንት የነበሩት ጆዜ ኤድዋርዶ ዶስ ሳንቶስ ጥሮታ ከወጡ በኋላ ነበር። የቀድሞው ፕሬዚደንት ቤተሰቦችና ወዳጆች እያንዳንዱን ወሳኝ ኩባንያንና የሀገሪቱን የሀብት ምንጮችን ይቆጣጠሩ እንደነበር ተዘግቧል። ሎሬንኮ ስልጣን ላይ ከወጡ በኋላ ግን በዶስ ሳንቶስ አስተዳደሩ ወቅት የማይነኩ ተደርገው ይታዩ የነበሩት በርካታ ከፍተኛ ባለሥልጣኖችን እንደ ጠራረጉ ታውቋል። ዋናው ተጠቃሽ ምሳሌ የቀድሞ ፕሬዚደንት ልጅ ፌልሜኖ በገንዘብ በማጭበርበርና በገንዘብ ዝውውር ተከሰው በያዝነው ሳምንት ታስረዋል። ሶቨሪን የተባለውን ባንክ ይመሩ ነበር። የደቡብ ሱዳን ሴት መሪዎች በቅርቡ በተደረገው የሰላም ስምምነት መሠረት የሀገሪቱ ፕሬዚደንት ከከፍተኛ ሥልጣን ሹሞች 35 ከመቶዎቹ ለሴቶች እንዲመደቡ ጥሪ አድርገዋል። ፕሬዚደንት ሳልቫኪር የደቡብ ሱዳን የሽግግር መንግሥት የመመሥረቱን ሂደት ለመጀመር ባለፈው ማክሰኞ አስር ሰዎችን ያቀፈ ኮሚቴ መስርተዋል። ከአስሩ ሰዎች ታዲያ አንድ ሴት ብቻ ነው ያሉት። ለሴቶች የተመደበው ጣሪያ አለመከበሩ እንዳላስደሰታቸው ሜሪ አይን ማጆክ የተባሉ የሽግግር ምክር ቤቱ አባል ትናንት ለአሜሪካ ድምፅ ተናግረዋል። ሬጂና ጆዜፍ ካባ የቀድሞው የሱዳን ሕዝባዊ ሐርነት የፖለቲካ እስረኞች አንጃ ንቅናቄ ተወካይ ናቸው። ቡድኑ በአዲስ አበባ የተደረሰውን ስምምነት ከፈረሙት አካላት አንዱ ነው። የጾታ ሚዛን የመጠበቁ ጉዳይ የማያቋርጥ ትግል ነው፣ ኮሚቴውም በአዲስ አበባ የተደረሰውን ስምምነት አልተከተለም ሲሉ አማረዋል። ለዩናይትድ ስቴትስ ጠቅላይ ፍርድ ቤት ዳኝነት የታጩትን ዳኛ ብሬት ካቫኖ ከበርካታ ዓመታት በፊት ወሲባዊ ጥቃት አድርሶብኛል ብለው ከከሰሷቸው የመጀመሪያ ሴት በዛሬው ዕለት በሞሰኛ ምክር ቤት የፍትህ ኮሚቴ ፊት ቀርበው የምስክርነት ቃላቸውን ሰጥተዋል። ከሳሿ ስሜት በተሞላበት አኳኋን በዝርዝር በሰጡት ቃል በድንገት ሊገለኝ ይሆን እንዴ ብዬ ፈርቸ ነበር ብለዋል። ዘጋቢያችን ጄፍ ካስተር ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የካሊፎርኒያዋ የሥነ ልቡና ፕሮፌሰር ክሪስቲን ብሌዚ ፎርድ የኮሚቴው ሊቀመንበር ቸግራዝ ሊ ቃለመሐላቸውን አስፈጽሟቸው መናገር ሲጀምሩ አሁን ተሸብር ያለው የመጣሁት የዜግነት ግዴታዬ ስለሆነ እንጂ ፈልጌ አይደለም ብለዋል። እንደ አውሮፓውያን አቆጣጠር በ1982 ከአሁኑ እጩ የጠቅላይ ፍርድ ቤት ዳኛ ካቫኖና ከጓደኛቸው ማርክ ጀጅ እንዲሁም ከሌሎች ወጣቶች ጋር አንድ መኖሪያ ቤት ውስጥ የመዝናኛና ዳንስ ዝግጅት ላይ ነበር ሲሉ አስታውሰዋል። እዚያ ቤት ውስጥ ካቫኖና ጓደኛው ጀጅ አንዱን መኝታ ቤት በር ቆልፈውብኝ ካቫኖ በግድ ላይ ላይ ሆኖ ሊደፍረኝ ይተናነቀኝ ጀመር ሲሉ አስታውሰዋል። ታች ከነበሩት ውስጥ አንድ ሰው ሰምቶ ይደርስልኛል ብዬ ጩኸት የለቀኩት እንደምንም ተናንቄው ተፈት ልኬ ለወጣ ብሞክር በሰውነታቸው ክብደት ምክንያት አልቻልኩም። ልብሴን ሊያወልቅ ተናነቀኝ። ከመጠን በላይ ሰክረው ስለነበረና እኔም ከልብሴ ውስጥ ሙሉ የዋና ልብስ ለብሼ ስለነበር አልቻለም። ወይኔ ሊደፍረኝ ነው ብዬ ፈራው። ኮሚቴው ፊት ቀርበው ቃላቸውን የሚሰጡት ካቫኖ አስቀድመው በለቀቁት የምስክርነት ቃላቸው መክፈቻ እኔ እኚህ ሴት ክሪስቲን ፎርድ የሚሉትንም ሆነ ሌሎቹን ውንጀላዎች አልፈጸምኩም ብለው አጥብቀው አስተባብለዋል። ይሄ በመጨረሻ ደቂቃ ስም ለማጥፋት የታቀደ ውንጀላ ነው ሲሉን ከሰዋል። በሌላ በኩል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለከፍተኛ ዳኝነት ውሳኔ ባቀረቧቸው ሰው ጉዳይ ምክንያት የአገሪቱ ምክትል ዋና አቃቤ ሕግ ጉዳይ መቆየቱ አልቀረም። ሮዝንስትን ሩሲያ አቻምና በተካሄደው የአሜሪካ ምርጫ ውስጥ ጣልቃ ስለ መግባቷ ጉዳይ የሚካሄደውን ልዩ ምርመራ በበላይነት ይመራሉ። ትራምፕና ሮዝንስትን ባለፈው ሳምንት ኒውዮርክ ታይምስ ጋዜጣ ላይ ስለወጣው ዘገባ ዛሬ ተገናኝተው እንዲነጋገሩ ነበር የታቀደው። የፕሬዝደንቱ አማካሪ ኬልያን ኮንዌይ የሁለቱ ስብሰባ ሊዘገጅ እንደሚችል ፎክስ አንድ ፍሬንድስ ለተባለው የቴሌቪዥን ጣቢያ ተናግረዋል። በዘገባው መሠረት ፕሬዚደንቱ የሥራ ብቃት የላቸውም ተብለው ከሥልጣን ለማንሳት ማስረጃ እንዲሆን ሮዘንስቲን ትራምፕን በድብቅ የመቅረጽ ሐሳብ አቅርበው ነበር። ምክትል ዋና አቃቤ ሕጉ በበኩላቸው ይህንን አላደረግኩም፣ ሐሰት ነው የሚሉ ሁለት መግለጫዎች አውጥተዋል። ይሁንና የሕግ መምሪያው ምክር ቤት የፍርድ ጉዳይ ኮሚቴ የዳኛ ብሬት ካቫኖና የዶክተር ክሪስቲን ብሌዚ ፎርድን ጉዳይ ስለሚያዳምጥ የሮዝንስቲን ጉዳይ እንዲዘገይ ተደርጓል። ዶክተር ፎርድ የሁለተኛ ደረጃ ተማሪ እያሉ አሁን ለከፍተኛ ዳኝነት የተሰየሙት ካቫኖ ሊደፍሩ ይሞክረው ነበር የሚል ክስ ማቅረባቸው የሚታወቅ ነው። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ዩናይትድ ስቴትስ በሚካሄደው ምርጫ እጇን እየዶለች ነው የሚለውን የፕሬዚደንት ትራምፕ ክስን አልተቀበለችም። አንዳንድ የቻይና መገናኛ ብዙሃን የእብደት አነጋገር ብለውታል። ሌሎች ደግሞ የምርጫ ዘመቻ ስትራቴጂ ነው በማለት አጥላልተውታል። ፕሬዚደንት ትራምፕ ይህን ያልተለመደ ክስ ትላንት ያቀረቡት በተባበሩት መንግስታት ድርጅት የጸጥታ ምክር ቤት ስብሰባ ላይ ነው። የቻይና የውጭ ጉዳይ ሚኒስትር ዋ ቻይና በማንኛውም ሀገር የውስጥ ጉዳይ ጣልቃ አትገባም የሚል ምላሽ ሰጥቷል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግ ለጋዜጠኞች በሰጡት መደበኛ መግለጫ የውጭ ጉዳይ ሚኒስትሩ ያሉትን ካስተጋቡ በኋላ በሌሎች ሀገሮች የውስጥ ጉዳይ በብዛት የምትገባው ሀገር የትኛዋ እንደሆነች ዓለም አቀፍ ማህበረሰብ ያውቃል ብለዋል። ፕሬዚደንት ዶናልድ ትራምፕ ኢራን አዲስ ዙር የኢኮኖሚ ማዕቀቦችን ለማስወገድ ከፈለገች ወደ ንግግር ጠረጴዛው መመለስ ይኖርባታል ብለዋል። ፕሬዚደንቱ ኒውዮርክ ትላንት ለጋዜጠኞች በሰጡት መግለጫ ዩናይትድ ስቴትስ ከሦስት ዓመታት በፊት ከኢራን ጋር ከተደረገው የኒክሌር ስምምነት መውጣቷ ትክክል ነው ብለዋል። አሜሪካና ሌሎች አምስት አገሮች ከኢራን ጋር ስምምነት የፈረሙት ኢራን ከኢኮኖሚ ማዕቀብ ለመዳን ስትል የኑክሌር መርሃ ግብሯን ለማቆም በመስማማቷ ነበር። በመጨረሻም የህንድ ከፍተኛ ፍርድ ቤት ከዛሬ ጀምሮ አመንዝራነት ወንጀል መሆኑ ይቆማል የሚል ብይን ሰጥቷል። የከፍተኛው ፍርድ ቤት ዳኛ በሴቶች ላይ አድሎ የሚፈጽመውን የብሪታንያ ቅኝ አገዛዝ ወቅት ሕግን ሰርዘዋል። በተሰረዘው ሕግ መሰረት ከባልየው ፈቃድ ሳያገኝ ከተዳረች ሴት ጋር ወሲብ የፈጸመው ወንድ ተከሶ እስከ አምስት ዓመታት እስራት ይበየንበታል። ከፍተኛው ዳኛ ዲፓክ ሚስራ ብይኑን ባነበቡበት ወቅት አመንዝራነት ወንጀል መሆን የለበትም ሊሆንም አይችልም ብለዋል። ፍርድ ቤቱ ብይኑን በሰጠበት ወቅት በባለትዳሮች መካከል የሚደረግ ወሲብ የሁለት ጎልማሶች የግል ጉዳይ ነው፣ ለፍችም በቂ ምክንያት ነው ብለዋል። አመንዝራነት በብዙ የእስያ ሀገሮች ወንጀል መሆኑ ቀጥሏል። በአንዳንድ የዩናይትድ ስቴትስ ግዛቶችም እንደዚሁ። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ በሰባ ሦስተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ የምትወከለው በውጭ ጉዳይ ሚኒስትሯ የሆነው ጠቅላይ ሚኒስትር አብይ አህመድ በቅርብ የሚከታተሏቸው ሌሎች ጉዳዮች በመኖራቸው እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ ለአሜሪካ ድምፅ ገልጸዋል። አቶ መለስ ዓለም ኒውዮርክ ላይ ከቪኦኤ ጋር ባደረጉት ቃለ ምልልስ ኢትዮጵያ ለአካባቢው መረጋጋት አከናውናለች ይላሉት ተግባር ዓለም አቀፍ አድናቆት የተቸራት መሆኑንም ገልጸዋል። ሰለሞን አባተ ዝርዝሩ አለው። ለመሆኑ ለምንድን ነው ጠቅላይ ሚኒስትር አብይ አህመድ ወደዚህ ያልተጓዙ ምናልባት ከረጅም ጊዜ ወዲህ ኢትዮጵያ በጠቅላይ ሚኒስትር ሳትወከል ስትቀር የመጀመሪያ እንግዲህ፣ ይሄ ጠቅላላ ጉባኤ ትልቅ ዓመታዊ የዲፕሎማሲ ድግስ ነው። በርካታ መሪዎች በአንድ ጊዜ በአንድ ወቅት ለረጅም ጊዜ አንዳንዴ ሶስት ወራት ይወስዳል። እንግዲህ አመቱን ሙሉ የሚካሄድ ስብሰባ ይሁን እንጂ ሶስት ወር ሙሉ ስብሰባ የሚያካሄድ ተቋም ነው፣ የተባበሩ መንግስታት ድርጅት የጠቅላላ ጉባኤ። በዚህ ደረጃ ረዥም ጊዜ ተከታታይ የሆነ የዲፕሎማሲ ውይይት የሚካሄድበት መድረክ ብዙም የለም። ይሄ ትልቁ መድረክ ነው። አገሮች ለዚህ በቂ ዝግጅት አድርገው ነው የሚመጡት። በእያንዳንዱ አጀንዳ በእያንዳንዱ ጉዳይ ላይ የሚይዙትን አቋም ምን አይነት ድምፅ እንደሚሰጡ፣ ከማጋ ምን እንደሚስሩ በደንብ አቅደው አልመው አስበው ነው የሚመጡት። ይሄ አገሮች ብቻ አለም እንደዛ የሚያደርጉት ቪኦኤን የመሰሉ የመገናኛ ብዙሀንም አይናቸውም ልባቸውም ቀልባቸውም ጆሮቸውም ኒውዮርክ ላይ ነው የሚሆነው። አንተ ከዋሽንግተን የመጣ ከአዲስ አበባ የመጡ ጋዜጠኞች አሉ፣ እዚህ ከሌላው ዓለም እንዳው። ስለዚህ መንግስታት፣ የመገናኛ ብዙሃን አንድ ላይ የሚሰበሰቡበት መድረክ ነው። ለዚህ ሰፊ ዝግጅት ያደርጋሉ። ኢትዮጵያም እንደዛ ነው። በዋናው መስሪያ ቤት ኒውዮርክ በሚገኘው የኢትዮጵያ ቋሚ መልዕክተኛ ጽህፈት ቤት በቂ ዝግጅት አድርጎ ነው ወደዚህ የሚመጣው። ብዙ የልዑካን ቡድን ያለበት ነው። በቆይታችን በባለ ብዙ ወገን ወይም በእንግሊዝኛ መልቲላትራል የምንለው ተሳትፎ እናደርጋለን። እዚህ ስብሰባ ላይ ለመሳተፍ የመጡ የተለያዩ ሀገራት መሪዎችን፣ ሚኒስትሮችን፣ ባለስልጣትንም እናናግራል። አዋጭ ነው፣ በጣም በጣም አዋጭ ለምሳሌ ጸጥታ ጥበቃ ምክር ቤቱ ስብሰባ ሲካሄድ ነበር፣ ትናንትም ዛሬም በቲቪ ላይ ስብሰባ ልዩ ከፍተኛ ደረጃ ስብሰባ ተካሂዷል ነው። ስለዚህ ይህን ለመስራት የውጭ ግንኙነት ትላልቆቹ ኃላፊዎች አንደኛው ጠቅላይ ሚኒስትር ነው፣ ሁለተኛው የውጭ ጉዳይ ሚኒስትር ነው፣ በኢትዮጵያ በኩል በውጭ ጉዳይ ሚኒስትር ተወክለን ሰፊ ስራ እየሰራን ነው። ክቡር ጠቅላይ ሚኒስትሩ በአገር ቤት ሌላ ትኩረት የሚያሻው ጉዳይ ስላላቸው አልመጡም። እሳቸው ባይመጡም ግን በውጭ ጉዳይ ሚኒስትሩ ደረጃ በጠቅላላ ጉባኤው መድረክ፣ እንዲሁም በተዛማች በጎንዮሽ በሚካሄዱ ስራዎች ላይ የነቃ ተሳትፎ እያደረግን ነው። የመሪዎች መሳተፍ በጣም የግድ ነው ማለት አይደለም። የኃላፊነት መደራረብ ሲኖር ቅድሚያ ለሚሰጠው ቅድሚያ ሰጠ ትመጣለን እና ከምንም ጋር የሚያያዝ አይደለም። ሚኒስትሮች ሀገሮቻቸውን ይወክላሉ። ነገር ግን ኢትዮጵያ የመጀመሪያው ጊዜ ነው። ቅድም እንደገለጽኩት በብዙ ዓመታት በውጭ ጉዳይ ወይም በከፍተኛ የሀገሪቱ መሪ በፕሬዚደንት፣ ቢሆን በጠቅላይ ሚኒስትር ደረጃ ሳትወከል ስትቀር ጥያቄ ምንድን ነው? ህዝብ ማወቅ መብት አለው ስላሉ አቶ መለስ እርሶም፣ እና ይህንን ያህል ትልቅ መድረክ ለማስቀረት ያደረጋቸውና የበለጠ ትኩረት ቅድሚ ያስፈልገዋል ያሉት ነገር ምንድን ነው? መግለጽ ከቻሉ። እንግዲህ አሁን ደግሞ የነገር የምንችለው ምንድን ነው፣ አገር ቤት ሰፊ ስራዎች ይሰራሉ። ባለፈው ስድስት ወራት የተጀመሩ ስራዎች አሉ፣ እነሱን ማስቀጠል ያስፈልጋል። በዛ ምክንያት ጠቅላይ ሚኒስትሩ ሊመጡ አልቻሉ። ጠቅላይ ሚኒስትሩ ይህን ያህል የለት ከእለት ስራ አድርገው የሚመሩት ነገር አጋጥሞ ነው። እንግዲህ ዝርዝሩን የእሳቸው ጽሕፈት ቤት ስላለ እሱን መጠየቅ ያስፈልጋል። እንደ ውጭ ጉዳይ ሚኒስቴር ቃል አቀባይ ልለው የምችለው ምንድነው የውጭ ግንኙነት ስራ የሚሰራው አንድም በጠቅላይ ሚኒስትሩ፣ ጠቅላይ ሚኒስትሩ በሌሉበት ጊዜ በውጭ ጉዳይ ሚኒስትሩ ይሄ ዓለም አቀፍ አሰራርም ነው። ስለዚህ በሀገር ቤት ትኩረት የሚያሻቸው ጉዳዮች አሉ። እነሱ ምንድናቸው? እንዴት ናቸው? ዝርዝሩን ከጽህፈት ቤቱን መጠየቅ ይቻላል። ግን በውጭ ጉዳይ ሚኒስትሩ ደረጃ እዚህ መተን በዋናው ስብሰባ ላይም በጎንዮሽ የሚደረጉ ስብሰባዎችም ላይ በጣም የነቃ ተሳትፎ እያደረግን ነው። በነገራችን ላይ የጸጥታው ምክር ቤት ተለዋጭ አባል ስለሆንም ድርብ ኃላፊነት አለብን። የዓለም ትኩረት ያስፈልገኛል ብላ ይዛ የቀረበችው የተለየ አጀንዳ አለ በዚህ ስብሰባ ላይ የአፍሪካ ቀንድ ሰላም ጉዳይ ነው። ብዙ ጸሐፊዎች በአማካይ ከፍተኛው ግጭት የሚካሄድበት አካባቢ የአፍሪካ ቀንድ አካባቢ ነው። ከምዕራብ አፍሪካም፣ ከሰሜንም፣ ከደቡብ አፍሪካ፣ ከማእከላዊ አፍሪካ አካባቢ ይህ አካባቢ በተደጋጋሚ ግጭት የማያጣው አካባቢ ነው። ይህ አካባቢ የዴሞክራሲ ችግር ያለበት የመልካም አስተዳደር ችግር ያለበት ነው። እነዚህ ችግሮች እንዳይፈቱ ትልቁ ማነቁና ሸምቀቁ ሆኖ የቆየው የሰላም እጦት ነው። በኢትዮጵያና ኤርትራ መካከል ሰላም የለም። በጅቡቲና ኤርትራ መካከል ሰላም አልነበረም። በሚስታከልኝ በዙሪያውን ችግር የነበረበት አካባቢ ነው። የፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከባለ ሲመታቸው ጊዜ ጀምሮ ያቀነቀኑት ሀሳብ ነበር። የመደመር ሀሳብ ከልዩነቶች ይልቅ ወደ አንድነት የማተኮር ከኤርትራ ጋር እሱ ለሀገር ውስጡም ለውጭም ይሰራል። በነገራችን ላይ እሱ ጽንሰ ሀሳብ በሀገር ውስጥ ተገቢውን የፖለቲካ ማሻሻያ በማድረግ ኢትዮጵያን ከገባችበት እሽክርክሪት ማውጣት ነው። ይሄን ዓለም በቅርብ ሲከታተለው የነበረ ጉዳይ ነው። ኢትዮጵያውያን እኔም አንተም ውጭም ሀገር ውስጥ ያሉት የምንጨነቀውን ያህል ዓለም አቀፉ ማህበረሰብ ትልቅ ስጋት ገብቶት ነበር። ኢትዮጵያ ትልቅ አገር ነው። ታሪካዊ አገር ነው። የረዥም ጊዜ ለአፍሪካ ነጻነት በዓለም አቀፍ ሰላምና መራገት ላይ ያደረገው አስተዋጽኦ ከሰፊ ቁጥር ያለው ስደተኛ ያስተናግዳል። አንድ ሚሊዮን አካባቢ ነው። የስደተኛ አስተናጋጅ የሆነ አገር ሌላ የስደተኛ ምንጭ እንዳይሆን ስጋት አላቸው። የአፍሪካ ህብረት መቀመጫ ነን። የተባበሩት መንግስታት ድርጅት እና ሌሎች አለም አቀፍ ድርጅቶች መቀመጫ ነን። ኢትዮጵያ ውስጥ የሚገሰት ችግር ማየት አለ ማሰብ አስቸጋሪ ነው የሚሆን ። ስለዚህ እኛ የነበረበትን ችግር ያህል አለም አቀፉ ማህበረሰብ አጋሮቻችን በተመሳሳይ ስጋት ውስጥ ነው የነበሩትና ከዚህ ችግር እንድንወጣ ይደግፉን ቆይተዋል። ስለዚህ ይህንበትን ርቀት የማስረዳት የማብራራት ስራ ይሰራል። ይሄ በውስጥ የተሰራ ጉዳይ ብቻ አይደለም። ቅድም ክልሉ የተያያዘ ነው የተሳሰረ ነው ብያለው ሰለሞን አሁን ባለንበት በጣም የተጠላለፈ አለም ሩቅ የሚባል ችግር የለም ሩቅ የሚባል አካባቢ የለም መካከለኛው ምስራቅ ባህረ ስላጤው አካባቢ የሚኖር ችግር አውሮፓን ያውካል የስደተኞች ጉዳይ ይታወሳል ሊቢያ ያለ ችግር አውሮፓን ያውካል ስለዚህ ከመቶ ሚሊዮን በላይ ህዝብ ያላት በጣም ትልቅ አገር የበርካታ አለም አቀፍ ድርጅቶች መቀመጫ በሆነች ሀገር ኢትዮጵያ ውስጥ የሚከሰት ችግር ዳፋው ለሌላውም ይተርፋል ስለዚህ የኢትዮጵያ መንግስት ከችግሩ ለመውጣት የሄደበትን ርቀት ያደንቃሉ፣ ያሞግሳሉ። ይበል የሚያሰኝ ተግባር ነው ይላሉ። እሱ በውስጥ ብቻ የሚደረገው አይደለም። ከጎረቤቶቻችን ጋር የነበረው ችግር፣ በተለይም ከኤርትራ ጋር የነበረው ችግር እንዲፈታ የሄድንበትን ቆራጥነት የተሞላበት ፖለቲካዊ ብስለት የተሞላበት ውሳኔ በጣም ያደንቃሉ። የቀረ ፋይል ሞተት ሲባል የነበረ ፋይል ነው። ከመደርደሪያ አውጥቶ አራግፈን ይሄ ችግር በዚህ መንገድ ነው የሚፈታው። ሁለቱ ህዝቦች አንድ ህዝቦች ናቸው። ሁለት ሀገር ይኖራሉ ግን አንድ ህዝቦች ናቸው። የጋራ ጉዳዮች አሏቸው። ሀያ ሰባት አመት ያንድ ትውልድ እድሜ መባከን አልነበረበትም። ሁለቱም ህዝቦች ያሉበት ችግር አይገባቸውም። አሁን ካሉበት የጦርነት ምዕራፍ ወደ ሰላማዊ ምዕራፍ መግባት ያስፈልጋል በሚል በኢትዮጵያ የተላለፈው ውሳኔ፣ ከዛ ለኤርትራ መንግስት የተሰጠው ከኤርትራ መንግስት በኩል የተሰጠው ምላሽ አካባቢውን ለውጦታል። በኢትዮጵያና ኤርትራ መካከል ብቻ አይደለም፣ የአፍሪካ ቀንድ ጂኦፖለቲካዊ ዳማ ይለውጧል። አቶ መለስ በጣም አመሰግናለሁኝ፣ ለዛሬ እግዚአብሔር ይስጥልኝ። የመስቀል በዓል እንኳን አደረሳችሁ። እግዚአብሔር ይስጥልኝ። አሜን። የተከበራችሁ ተመልካቾቻችን፣ እንግዲህ ከአቶ መለስ ጋር ሰሞኑንም እዚሁ አብረን እንቆያለን። ኢትዮጵያ በጸጥታ ጥበቃ ምክር ቤትም ውስጥ ሆነ በጠቅላላ ጉባኤው መድረክ ላይ በተሳትፏ ትቀጥላለች። የውጭ ጉዳይ ሚኒስትሩ ቀደም ሲል እንደገለጽኩት ነገ ንግግር ያደርጋሉ። በዛና በሌሎችም ጉዳዮች ላይ በልማት ጉዳዮች ላይ በጸጥታ ጥበቃ ምክር ቤቱ የኒውክሊየር ማስወገጃ እንቅስቃሴ የከፍተኛ ደረጃ ስብሰባ ላይ በቱበርክሎሲስ ላይ እየተደረገ ስላለው ጥረት እና በሌሎችም ጉዳዮች ላይ ከአቶ መለስም ጋር እየተመላለስን ከውስጥም እንደዚሁ ቀጥታ ዘገባዎችን አቀርብላችኋለሁኝ። እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየው በተመቻቸው ሰዓት በአቶ መለስም እገዛ ላገኛቸው እሞክራለሁ። በቀጥታ ይዤላችሁ ለመቅረብ ጥረት አደርጋለሁኝ። አብራችሁን ስለቆያችሁ በጣም አመሰግናለሁኝ። አብራችሁን ቆዩ። ሰሞኑንም ሰሎሞን አባተ ነኝ ለአሜሪካ ድምፅ ኒውዮርክ አመሰግናለሁኝ። አቶ መለስ፣ በሌላ በኩል አድማጮች፣ ባለፈው የአውሮፓ አመት አንድ ሚሊዮን ስድስት መቶ ሺህ ሰው በቲቢ መሞቱን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት በቲቪ ላይ ለመነጋገር ለመጀመሪያ ጊዜ በከፍተኛ ደረጃ ተገናኝቶ መክሯል። ሰሎሞን አባተ በዚህም ላይ አጭር ዘገባ አለው። አልተሰናበተንም፣ በስልክ ይዘነዋል። መቀጠል ትችላለህ ሰሎሞን። አመሰግናለሁ። ሰሎሞን እንደምኗላችሁ። በድጋሚ እንኳን ለብርሃን መስቀሉ አደረሳችሁ። ቀደም ሲል ተመልካቾቻችን ያልኩት ከአቶ መለስ ጋር እየተነጋገርኩ ሳለሁ በፌስቡክ ላይቭ በቀጥታ እየተላለፈ የነበረ ቃለ ምልልስ ስለነበረ ነው። ስለዚህ ፌስቡክ ላይ ሄዶ ተጨማሪ መረጃ ከአቶ መለስ ቃለምልልስ ማግኘት ይቻላል። አሁን ወደ አነሳኸው ጥያቄ ሰሎሞን ልመለስና የተባበሩት መንግስታት ድርጅት የቱበርክሎሲስን ጉዳይ የፖለቲካ ጉዳይ ነው ብሎታል። ባለፈው የአውሮፓ ዓመት ውስጥ መንግስታት ባወጧቸው ሪፖርቶች መሰረት ስድስት ሚሊዮን ተኩል የሚሆን ሰው ቲቪ እንዳለበት ተረጋግጧል። ሌሎች ከሶስት ሚሊዮን ተኩል በላይ ደግሞ ለቲቪ መጋለጣቸው በምርመራ ባይረጋገጥም የተያያዙ ሊሆኑ እንደሚችሉ ተገምጧል። ባለፈው ዓመት በቲቪ ምክንያት ሞቷል ከተባለው ከአንድ ሚሊዮን ተኩል በላይ ሰው ከሶስት መቶ ሺህ የሚበልጡት ሞት ከኤች አይቪ ኤድስ ጋር የተያያዘ እንደሆነ ተገልጧል። ከዓለም ሕዝብ ሩብ ያህሉ የቲቢ አምጪ ተውሳክ በሰውነት ውስጥ ያለ ሲሆን ከዚያ ቁጥር ውስጥ ከአስር እስከ አስራ አምስት ከመቶ የሚሆነው በመጪ ጊዜያት ወደ ሙሉ የቲቢ ህመምተኛነት እንደሚሸጋገር የዓለም የጤና ድርጅት አሳስቧል። ለቲቢ መዛመትና ህመም አብዝተው ተጋላጭ ናቸው የተባሉት እድሜያቸው ከአምስት አመት በታች የሆነ ህጻናት፣ መጠለያ የሌላቸው ሰዎች፣ የጤና ጥበቃ ሰራተኞች፣ አደንዛዥ እጽዋትና ቅመማ ቅመም የሚያዘወትሩና በየእስር ቤት ውስጥ የሚገኙ ታሳሪዎችና ጠባቂዎቻቸው መሆናቸው ተገልጿል። ለንክኪ ቅርብ የሆኑ ጨቅላ ህጻናት፣ የአካል ልውውጥ የሚደረግላቸው ሰዎች፣ ኤች አይቪ በደማቸው ውስጥ የሚገኝ የደም ቅየራና ዝውውር የሚደረግላቸው እንዲሁም የሳምባ መታወክ ያለባቸው ሰዎች ለቲቢ ተውሳክ ይበልጥ ተጋላጭ መሆናቸውም ተገልጿል። ቲቢን በመጪዎቹ አስራ ሁለት አመታት ውስጥ ለማቆም በመንግስታቱ ድርጅት የሚመራ አለም አቀፍ ዘመቻ እየተካሄደ ሲሆን ለዚህ ከዘላቂ ልማት ግቦች አንዱ ለሆነው ዘመቻ ትልቁ መሳካት ትልቁ እንቅፋት የበጀት እጥረት መሆኑ በተለያዩ መድረኮች እና በተለያዩ ባለስልጣናት እየተነገረ ነው። ትናንት የተካሄደውን የመንግስታቱ ድርጅት በከፍተኛ ደረጃ የተነጋገረበትን ጉባኤ የመሩት የጠቅላላ ጉባኤ የወቅቱ ፕሬዚደንት ማሪያ ፌርናንዳ ኤስፒኖዛ ጋርቴስ እና የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ናቸው። ካለው ጊዜ አኳያ። ለጊዜው እዚህ ጋር ደምደም ላድርግ፤ ዝርዝር ዘገባዎችን በመድረኩ ላይ ከተነሱ ተጨማሪ አስተያየቶችና ንግግሮች ጋር ይዤ በሌላ ዘገባ እመለሳለሁ። ለመንግስቶቻቸው በዚህ በመንግስታቱ ድርጅት አካባቢ ለመንግስቶቻቸው የድጋፍና የተቃውሞ ሰልፎችም በመንግስታቱ ድርጅት ደጃፍ ላይ እየተካሄዱ ናቸው። ዚምባብያውያን በሀገራቸው ላይ አሜሪካ የጣለቻቸውን ማዕቀቦች እንድታነሳ ጠይቀዋል። ሴራሊዮን ለአዲሱ ፕሬዚደንታቸው ቢዮ ያላቸውን ድጋፍ የገለጹበት፣ ቬኔዙዌላውያንና ኒካራጓውያን መሪዎቻቸውን አውግዘው ስልጣን እንዲለቁ የጠየቁበት ብዙ ሰልፎች እየተካሄዱ ናቸው። ሰሞኑንም በተከታታይ ዥመለሳለሁን እንግዲህ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ዛሬ ማምሻውንም ንግግር ያደርጋሉ ተብሎ እየተጠበቀ ነው። ከነገ ወደ ዛሬ ተዛውሮ ከዚያም በቀጥታ አስተላልፋለሁ። ይሄው ነው። መልካም እናመሰግናለን ወደ መጽሔት ትንታኔ ተሸጋግረናል ሰለሞንን ለዘገባው እናመሰግናለን አሁን ወደ መጽሔት ትንታኔ ተሸጋግረናል በአዲስ አበባ ከተማ የተደረገው የጅምላ አፈሳና እስራት ስጋት ውስጥ እንደከተተው ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል አስታውቋል። የኢትዮጵያ መንግሥትም ሰብአዊ መብትን እንዲያከብር ጠይቋል። የፌዴራል ፖሊስ በበኩሉ በአፈሳ መልክ የተወሰደ እርምጃ እንደሌለ ገልጾ የታሰሩት ሰዎች ተለይተው በወንጀል ከሚጠረጠሩት ውጪ የቀሩት እንደሚለቀቁ አስታውቋል። ጽዮን ግርማ ዝርዝሯ አላት። ከመስከረም ሁለት ጀምሮ በአዲስ አበባ ከተማና ዙሪያዋ የኦሮሞ ነፃ አውጪ ግንባር ኦነግ አመራር አባሎችን አቀባበል ዝግጅትን ተከትሎ በተቀሰቀሰ ግጭትና በተፈጸመ ጥቃት የብዙ ሰው ሕይወት ለመጥፋቱ ምክንያት መሆኑ ሲዘገብ ሰንብቷል። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል ከተለያዩ ሆስፒታሎች አገኘሁት ያለውን መረጃ ጠቅሶ በዚህ ግጭትና ጥቃት 58 ሰዎች መገደላቸውን ይፋ አድርጓል። የፌዴራል ፖሊስ ኮሚሽን ቁጥሩ አምነስቲ ያለው ሊሆን እንደሚችል ለአሜሪካ ድምጽ መናገራቸውም ይታወሳል። ሰኞ እለት መግለጫ የሰጡት የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ደግፌ በዲ በአዲስ አበባ የ28 ሰዎች ህይወት ማለፉን ገልጸዋል። እርሳቸውን ተከትሎ በትላንትናው ዕለት ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ሸዴ ከመስከረም ሁለት ጀምሮ የተለያዩ የፖለቲካ ኃይሎችን ለመቀበል በደጋፊዎቹ መካከል በተፈጠረ ያልተገባ ፉክክር ግጭቶች መፈጠራቸውን አስታውሰው ግጭቶቹ እየሰፉ ሄደው በቡራዩ ሀያ ሰባት ሰዎች በአዲስ አበባ ደግሞ ሀያ ስምንት ሰዎች በጥቅሉ ሀምሳ አምስት ሰዎች ህይወታቸው ማለፉን ተናግረዋል ከታሰሩ ሰዎች ጋር በተያያዘ የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሜጀር ጀነራል ደግፌ በዲ ለአሜሪካ ድምጽ በሰጡት መግለጫ ሶስት ሺህ ያህል ሰዎች መታሰራቸውን ከእነዚህ ውስጥ አብዙዎቹ ሲለቀቁ አንድ ሺ ሁለት መቶ አራት የሚሆኑት ለትምህርት ወደ ጦላይ ማሰልጠኛ መወሰዳቸውን አንድ መቶ ሰባ አራት ደግሞ ለፍርድ እንደሚቀርቡ ተናግረዋል። ይህንኑ የእስር ሁኔታ ሲገልጹ ሰዎች ከጫት መቃም ከሽሻ ማጨስና ተያያዥ ጉዳዮች ጋር ተይዘው የታሰሩ እንደነበሩ ጠቅሰዋል። ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሰዎች የታሰሩበት መንገድንና በጅምላም ወደ ጦላይ መወሰዳቸውን ተቃውሞ መግለጫ አውጥቷል። የአምነስቲን መግለጫ በተመለከተ ማብራሪያ እንዲሰጡን የድርጅቱን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን ማምሻውን አነጋግሬያቸው ነበር። የእስር ተፈጸመበት አካሄድ የህግ አግባብ የለውም ኢትዮጵያንም የአለም አቀፍ ህጉን ህግን በመጣስ የተፈጸመ ነው አንደኛ ሰዎች ሻ ሲያጨሱ ወይም ሲጫር ስለቃሙ ነው ያሳል ናቸው የሚል ነገር ነው ያለው አንደኛ ሁለተኛ ደግሞ ያልተፈቀደ ሰልፍ ውስጥ ተሳትፈዋል ተብሎ ነው ሶስተኛ ደግሞ ዘርፊያን ተብሎ ነው ግን አያያዛቸውን በተመለከተም ወደ ጦር ካምፕ ተወስደዋል ጦር ላይ ጦር ካምፕ ለመፍለት ተሐድሶ ትምህርት ተብሎ ማለት ነው እና እነዚህ ነገሮች ያው ሰዎች የሚያዙት በህግ አግባብ ብቻ መሆን አለበት ባለው በግልጽ በተገመጠ ህግ ያንን አያሟላ። ምክንያቱም ሺሻ ማድረስም ጫት መቃምን በኢትዮጵያ ህግ የተከለከለ ነገር አይደለም። ሁለተኛ ሰላማዊ ሰልፍ ውስጥ መሳተፍም እንደዚሁ የተከለከለ ነገር አይደለም። ሶስተኛ ደግሞ ከያዙበት ሁኔታ ቤተሰባቸው ርቀው ፍርድ ቤት ለጠበቃ ምንም አክሰስ በሌለበት ሁኔታ ተደራሽ ባልሆነ ሁኔታ ቶን ላይ ማለት ወደ ሶስት መቶ አራት ሚሊዮን ኪሎ ሜትር ከአዲስ አበባ የራቀ ነው። ወደዛ ነው የተጋዙት እና ሰብአዊ መብታቸውን የሚጥስ ነው የሚለው እና በዶክተር አብይ የሚመራው መንግስት ከመጣ በኋላ ብዙ የሰብአዊ መብት መሻሻሎች አለ ብለን ሁሉም ሰው ሁሉም አካል ተስፋ በያዘበት ጊዜ እንደዚህ ወደ ኋላ የሚመልስ ነገር ታስቦናል የሚለውን ነገር ለመግለጽ ላይ መግለጫ ያወጣ ነው። የአዲስ አበባ ፖሊስም ለሀገር ውስጥ መገናኛ በሰጡት መግለጫ የፌዴራል ፖሊስንም እኛ እንዳነጋገር ናቸው የሚሉት ምንድን ነው፣ በዚህ ሰዎች የያዝ ነው። ከአዲስ አበባም ከቡራዩም ነው። ከቡራዩ ወደ ሶስት መቶ አስር የሚሆኑ ሰዎች እንደውም አብዛኞቹ ከግድያ ጋር በተያያዘ ወንጀል ከአዲስ አበባም እንደዚሁ የሰው ህይወት አልፏል በድንጋይ በመደብደብ በስለት ነገርም እንደዚሁ ከአዲስ አበባም አልፈዋል። በቀጥታ ከወንጀል ጋር የተያያዙ ነገሮችን ይዘናል። ሌሎቹን ደግሞ አጣርተን የምንለየው ይሆናል። ምክንያቱም ከዘር ጋር የተያያዙ ስድቦች፣ ዘርን ከዘር የሚያጋጩ አጸያፊ ስድቦች በሰልፍ ላይ ሲነሱ ነበረ። ሰልፉም ደግሞ ፍቃድ ያልተጠየቀበት ነበረ እና እንደዚህ አይነት ነገሮችን ህግን ልናስከብር ስንል ደግሞ ያፈሳ ነው ይባላል እና ህግን ለማስከበር የወሰድ ነው እርምጃ ነው ብለዋል እና አምነስቲ እንደዚህ አይነት ነገሮችን እንዴት ነው በህግ አግባብ መያዝ ያለባቸው ይላል? እንደዚህ አይነት የተፈጸሙ ወንጀሎች ተፈጽመዋል ብሎ ሲያምን እንዴት ነው በህግ አቅባብ ጉዳዩን ማየት የሚችለው ፖሊስ አንደኛው፣ ያው ሰልፍ ላይ መሳተፍ ያልተፈቀደም ቢሆን ወንጀል አይደለም። ምክንያቱም የኢትዮጵያ ህግም ዓለም አቀፍ ህጉም ላይ ማስፈቀድ ግዴታ አይደለም። የማሳወቅ ግዴታ ሊኖር ይችላል። እሱም ያን ያህል ብዙ ግዴታ አይደለም። ለምሳሌ አሁን ሰኞነት የተካሄደውን ሰልፍ እና ከዛ ውስጥ የነበረውን ቡራጅ ውስጥ የነበረውን ግጭት በማውገዝ ነው የተወጣው እና ኢሚዲየትሊ በኢሞሽን የተወጣ ሰልፍ ነው። ስለዚህ ለማሳወቅ የምትል ለማለትም ጊዜ አልነበራቸውም። ይህንን አኮሞዴት በሚያደርግ መልኩ ነው ህጉ መተርጎም ያለበት እና ማሳወቅ የሚለው እንኳን ቢባል እሱ ምክንያቱም በአሳቡ ያ ቶለሬት መደረግ ያለበት ምክንያቱ ለመብቶች መከበርና መተግበር ሰፊ ቦታ ሜዳ መኖር አለበት። ና እንደዚህ አይነት ነገሮች መንግስት ቶለሬት ያደረጋቸው የሚል ይገባ ናቸው፣ ሊታገሳቸው የሚገባ ናቸው። ምክንያቱም እንደዚህ መብቶችን ሰፋ አርጎ ነው መተርጎም ያለባቸው። መመዘኛው ያ ነው። ሁለተኛ የተባለው ነገር ራሳቸው የአዲስ አበባ ፖሊስ ኮሚሽን ኮሚሽነር ሰኞ ዕለት በሰጡት መግለጫ በግብጽ አስቀምጠውታል። ሲሳ ና ትን ሲጠቀሙ የተገኙ ሰዎች ብለው ነው የተናገሩት። እንግዲህ ከፖሊስ ኮሚሽኑ የተገኘ መረጃ ነው። ስለዚህ ምንም እንትን የሚል ነገር አይደለም። ግን ያው ከመንግስት በኩል ከመንግስት ባለስልጣናት የሚሰጡት መግለጫዎች እርስ በሳቸው የሚታጡ ስለሆነ ለዚህ ግራ መጋባት አድርገውናል። እንጂ ራሱ ከፖሊስ ኮሚሽን የተሰጠ ሽሻ ማስጠቀሙ የነበሩ ሰዎችን ይዘን መክረን እንደቀናል ያሉት ህግም ስናስከብር በህግ መሰረት ነው። የህግ ማስከበር ያልተወሰነ ስልጣን አግባብ የሌለው ስልጣን አይሰጡም። ስለዚህ ሰዎች ሲታሰሩ የሚፈጸሙ ስነስርዓቶች አሉ። ጠበቃ ሊያገኙ ይገባቸዋል የቤተሰባቸው ጋር ላይ ፕሪሚየም ፊቹ ቀባሻው በከበበበት ወስ ተነሳፈት ያለበትን በአስራት በአርባ ስምንት ሰዓት ውስጥ ወደፊት ይቀርቡ ይቀርብ ብዙዎቹ ለምሳሌ አንድ ሺ ሁለት መቶ የሚሆኑት ከቤተሰብ ከእንትን በማይገናኙበት ሁኔታ ተይዞ እንደገና አሁን ደግሞ ወደ ጦር ላይ የጦር ካምፕ ነው የተጓዙት። እንደዚህ አይነት ቦታዎች ላይ የማይታወቁ የማሰሪያ ቦታዎች ላይ ሰዎች ሲጋዙ ደግሞ ለተለያዩ እንግልትና አንዳንዴ ደግሞ ለስቃይ ቶርቸር ለሚባለውም የሚያጋልጥ ነው ምክንያቱም ኦፊሻል የሆኑ የእስር ቦታዎች ላይ ሰዎች ይከታተሏቸዋል፣ ጠበቃያቸዋል፣ ቤተሰብ ያቸዋል በግልጽ በሚታወቅ አዛ ላይ ሲሆን የሚከታተሏቸው አካላት አሉ። የኢትዮጵያ ሰብአዊ መብት ኮሚሽንም ሊሆን ይችላል ቀይ መስቀልም ሊሆን ይችላል ሌሎችም ይከታተላል። እነዚህ ግን የማይታወቁ ምንም በህግም እንደ እስር ቤት ያልተቋቋሙ ቦታዎች ላይ ሰዎች ሲታሰሩ ግን ይህ ክትትል የለም። ማንኛውንም ነገር ሊደረጉ ይችላሉ ሰዎቹ። ስለዚህ እንደዚህ አይነት ነገሮች መፈጸም የለባቸውም። በኢትዮጵያ ህግም የኢትዮጵያ ህገ መንግስትም በዓለም አቀፍ ህግም ላይ የተቀመጡትን የሰብአዊ መብት ምትሎች የሚጥሱ ነው። ስለዚህ ህግ ማስከበሩ ልክ ነው። ጥቃት ላይ የፈጸሙ የጥላቻ መልእክት የሚያስተላልፉ ንግግሮችን ያደረጉ ሰዎች በህግ መሰረት ሊጠየቁ ይገባል። ግን ሲጠየቁም ደግሞ በህግ አግባብ መሆን አለ። ስለዚህ ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል አሁን ከኢትዮጵያ መንግስት ምንድን ነው የሚጠይቀው? የኢትዮጵያ መንግስት ምን ማድረግ አለበት ነው የሚለው። እነዚህ ከህግ አግባብ ውጭ የተያዙ ሰዎች ወይ ወንጀል ፈጽመዋል ከተባለ ያለባቸው ማስረጃ እና የጣሱት ህግ ተጠቅሶ መከሰስ አለባቸው። ከረዘመድ ከህግ ከፍርድ ቤት ርቀው የተያዙ ሰዎች ተመልሰው መምጣት አለባቸው። የማይታወቅ ወንጀል ፈጽሟል ተብሎ የተያዙ ሰዎች ከዚህ በኋላ መያዝም የለባቸው። እንደዚህ ነገር መደገም የለበትም። እዛ አጋጣሚ ደግሞ የምንናገረው ሰልፍን በተመለከተ ያለው ህግ መስተካከል አለበት፣ ግልጽ መሆን አለበት። ሰልፍ እንዴት ነው የወጣው ሰልፍ ላይ የፖሊስና የህግ አስከባሪ አካል ምንድን ነው? እንዴት ይደረጋል? እንዴት ነው ሀይልም ይጠቀ የሚጠቀመው መቼ ነው የሚለው ነገር ግልጽ መሆን አለበትና ይህንንም በተመለከተ ያው የህግ ለውጥ የአሰራር ለውጥ መታየት አለበት። ስለዚህ እስካሁን የተገኘውን የስብሰባ ይበልጥ በኩል ያለውን ተስፋ የሚያጨልሙ እርምጃዎች ባይወሰዱ ጥሩ ነው ምንለው። በሌላ በኩል ባለፈው ሳምንት አርብ ከዚሁ ከእስር ጋር በተያያዘ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማልን አነጋገራቸው ነበር። ኮሚሽነር ዘይኑ በዕለቱ እንደገለጹልን ከቡራዩ ከሶስት መቶ በላይ ሰዎች በቀጥታ ከግድያ ጋር በተያያዘ ተጠርጥረው መታሰራቸውን እንደዚሁም ደግሞ በአዲስ አበባ በቀጥታ ከግድያ ጋር በተያያዘ እና በ በሌሎች ጉዳዮችም ተጠርጥረው መያያዛቸውን ተለይተውም ደግሞ ከግድያ ጋር በተያያዘ የታሰሩት ለፍርድ እንደሚቀርቡ ገልጸውልን ነበር። አያያዛቸውን በተመለከተ በጅምላና በአፈሳ እንደሆነ የሚቀርበውን ቅሬታ ጠቅሼ ሰዎች በአፈሳ እንዴት ይያዛሉ? በአፈሳ የተያዙትን ሰዎች እንዴትስ መለየት ይቻላል ስል ጠይቄያቸው ነበር። የአፈሳ መልክ እንዲታፈስ አስቦ የሚሰራ ነገር የለም የለም። እና ግን እንደዚህ አይነት ስራ ሲሰራ ሁሉም ነገር ፐርፌክት ነው ማለት ግን አይቻልም። ፐርፌክት ሊሄዳል በቃ ምንም ስበት አይኖረውም ማለት አይደለም። ስበት ሊኖረው በእርግጠኝነት ይችላል። ግን የእኛ አላማ አፈሳ አይደለም። የእኛ ዓላማ ተጠርጣሪ በግድያ ወንጀል የፈጠሙ በወንጀላቸው እንዲጠየቁ ወደ ፍርድ ቤት እንዲቀርቡ መታረም ያለባቸው ደግሞ ታርመው፣ ምክንያቱም ለሀገርም ሰላም ለራሳቸውም፣ ለታስበውም ለውጥ ለሁሉም ነገር ይሄ የያዙት የብጥብጥ ቴንደንሲ ለማንም የማይጠቅም ስለሆነ ለሀገርም የማይጠቅም ስለሆነ አብዛኛው ሕዝብ ደግሞ ለውጥ ፈላጊ ስለሆነ የተወሰኑ ጥቂት ወጣቶች አብዛኛው ወጣት ለውጥ የሚፈልጉ ከመሆኑ አንጻር ህግ በተላለፈ መንገድ ህገ ወጥ በሆነ መንገድ ብሄር ለብሄር የሚያጋጭ መፈክር ብሄር የመተሎ መስገብ ጸያፍ የሆነ ስድብ በማሰማት እና ሁከትና ብጥብጥ መፍጠር የቻሉ ወጣቶች መታረም አለባት። ብዙ እንደመሆናቸው መጠ ሁሉም ለፍርድ አቅርቡ ከሶ ምን ብሎ ማለት የትራንዚሽን ወቅት ስለሆነ ምናልባት እንደዛ ላናደርግ እንችላለን፣ ግን የታረሙበት የሚችሉበት መንገድ መሰለቅ ስላለብን በሁለት ክፍለ እንትን ያደረግ ነው እና አፈሳ ግን በስኬት የታሰረ ሰው ካለ የሚደድ ነው አጣርተን የምንሰታው ምክርም ካስፈለገው መክረን የምንለቅበት ሲሽን አለ እና ስለዚህ ያን ያህል የአፈሳ ፍላጎት የለንም። ስለዚህ በአፈሳ መልክ ታስቦ የተሰራ ስራ እንደሌለ ግን ህዝቡ በደንብ ማወቅ መቻል አለበት የሚለውን ብያዝ ይቻላል። ኮሚሽነር ዘይኑ ጀማል አያይዘው መንግስት የሀገሪቱን ሰላምና ህግን የማስከበር ጽኑ ፍላጎት እንዳለው ጠቅሰው፣ ከዛ ጎን ለጎን ግን ወጣቶች የሀገራቸውን ሰላም ለማስጠበቅ ከጸጥታ አካላት ጎን መቆም እንደሚገባቸው አስገንዝበዋል። በቀጣይ የተቀናጀ ስራ መሰራት አለበት። እኛ ብቻ አይደለም፣ ጸጥታ ኃይል ብቻ አይደለም ይህን ስራ መስራት አለበት። ወጣቱ የሚቃረምበት መንገድ ህዝቡም ራሱም በየ አካባቢ ተደራጅተው ወጣቱ እንዴት መታረም እንዳለበት ተባባሪ መሆን አለበት። የመንግስት መዋቅሮቹ በተገቢ ወጣቱን አደራጅተው በስራ ፈጠራና በተለያዩ ሌሎች ስልጠና ሌሎች ሌሎች ነገሮች የሚሰማሩበት መንገድ መሻት አለባቸው። ለዚህ ፈቃደኛ ያልሆኑ የማይተባበሩ ወጣቶችን በተመለከተም ህዝቡ እያጋለጠ የእርምት እርምጃ እንዲወሰድባቸው ማድረግ አለበት። ወጣቱ በዚህ መልኩ ታርሞ ካልቀጠለ አስቸጋሪ ነው የሚሆነው። በዚህ መልኩ መቀጠል አንችልም። በጣም አስቸጋሪ ነው። ወጣቱ ለራሱ ነው። ይሄ ሀገር ከተገነባም ይሄ ለውጥ ስልሰዶ በዚህ ሀገር ውስጥ ዲሞክራሲ፣ ነጻነት፣ ፍትህ፣ እኩልነት፣ አንድነት ከተረጋገጠ ዋናው ተጠቃሚ ወጣቱ ነው። ባለፈውም የተናገርኩት ዋናው ተጠቃሚ የተወለደውም ያልተወለደውም ወጣት ነው። ስለዚህ ወጣቱ ይሄን አስቦ መጓዝ መቻል አለበት። ይሄን አስቦ የማይጓዝ ወጣት ጋር ህብረተሰቡም በደንብ ነቅቶ ሊያጋልጽ ይገባል። መታረም ያለበት ሊታረም ይገባል። የመንግስት አስተዳደሮችን በዚህ ጉዳይ ላይ መፍትሄ ሊፈልግ ይገባል። ስለዚህ የጋራ ትብብር ይጠይቃል። ፖሊስም ከዚህ አንጻር ከተለያዩ ስቴክሆልደሮች ጋር ከወጣቱ ከራሱም ጋር ሆኖ ወጣቱ በጸጥታውም፣ በሰላም ጥበቃውም፣ በልማቱም እና በሚደረገውም የዲሞክራሲ ስርዓት ግንባታውም ላይ ብቁ ተሳትፎ እንዲያደርግ የህግ የበላይነት ላይ እንዲከበር በዚህ ሀገር ውስጥ የበኩሉን አስተዋጽኦ ከማድረግ አንጻር ፖሊስን ከወጣቱ ጋር አብሮ የሚሰራበት We could have done something. የታሰሩ ሰዎችን በተመለከተ በትላንትናው እለት መግለጫ የሰጡት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አህመድ ሽቴ በቡራዩ ከተማ በግጭቱ ተሳትፈዋል በሚል የተጠረጠሩ 394 እንዲሁም በአዲስ አበባ 170 ሰዎች በቁጥጥር ስረው ምርመራ እየተደረገባቸው እንደሆነ፣ በአዲስ አበባ ግጭቱ እንዲቀጣጠል አድርገዋል በሚል የተጠረጠሩ 1200 ሰዎችም በቁጥጥር ስር መዋላቸውን ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን። እናመሰግናለን። የብሔር አማራ ዲሞክራሲያዊ ንቅናቄ የለውጡ ቀጣይነት ለአማራ ሕዝቦች ተጠቃሚነትና ዲሞክራሲያዊነት በሚል መሪ ቃል ዛሬ ማምሻውን በባህር ዳር ተከፍቷል። ለአራት ቀናት የሚቆየው የባዕዴን ጉባኤ ልዩ ልዩ ውሳኔዎችን ያሳልፋል ተብሎ ይጠበቃል። ከባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ልካለች። የብሔር አማራ ዲሞክራሲያዊ ንቅናቄ ብአዴን ዛሬ ማምሻውን ነበር 12ኛ ድርጅታዊ ጉባኤውን የለውጡ ቀጣይነት ለአማራ ሕዝብ ተጠቃሚነትና ዲሞክራሲያዊነት በሚል መሪ ቃል የተጀመረው። በጉባኤው ከ1500 በላይ የድርጅቱ አባላት፣ ደጋፊዎች፣ ተጋባዥ እንግዶች በተገኙበት የድርጅቱ ሊቀመንበር አቶ ደመቀ መኮንን የመክፈቻ ንግግር አድርገዋል። አቶ ደመቀ በንግግራቸው በእኩልነት የሚያምን ነጻነት ወዳድና ኩሩ የሆኑ የአማራ ሕዝብ ከስህተቶቻችን እንድንማር ጊዜ ሰጥቶናል። ጊዜ ከመስጠትም በላይ እኔን መስሎ ተለውጦ ይመጣል ብሎ እየጠበቀንም ነው። ይህንን ብርቅዬ እድል ደግሞ ድርጅታችን በአዴን አያሳልፈው ብለዋል። ይህ አጋጣሚ እኛ የመሰሉ ድርጅቶች ሁልጊዜ የሚጎናጸፉት ጸጋ ሳይሆን ስንቱ ጣውረዳቶ የሚያገኙት ብርቅዬ እድል ነው። ስለሆነ ለመላ ድርጅታችን አባላት ለህዝባችን በትዕግስቱና በተሳውልቅ እንሰራለት ዘንድ ወገባችን ናጥረን እንድንነሳ በዚህ ታሪካዊ መድረክ ላይ ቆሜ እርሳት የሳስላልችላችሁ በታላቅ ትህትናና አቅሮ ባዴን ለአማራ ህዝብና ለመድረኩ የሚመጥን ቁመና ተላቶ ለውጡ ለማስቀጠል በየደረጃው በአዳዲስ ል የተገነባ አመራር መገንባት ይጠይቀዋል። ይህ ጉባኤ ከዚህ አኳያ ከፍተኛ ኃላፊነት። ሀገሪቱ አሁንም በተወጠሩ ሁለት የፖለቲካ ጽንፎች ማለትም በብሔርና በህብረ ብሔር የፖለቲካ ማል ያለች ሲሆን ክልላችንም በዚህ ውስጥ ይገኛል። የአማራ ህዝብ ደግሞ በእኩልነት የሚያምን ከሌሎች ህዝቦች ጋር ወዶና ፈቅዶ የሚኖር ህዝብ እንደሆነ በአዴን ያምናል፣ ያሉት ሊቀመንበሩ በተለይ ወጣቱ ወቅቱ የሚጠይቀው አርበኝነት ይቅርታንና መደመርን ስለሆነ ፍልስፍናው ሊያደርገው ይገባል ነው ያሉት። በኃይል አስከዳጅ ከመሆን በሐሳብ ግና አስረጅና አሳማኝ መሆኑን ይኖርበታል። ውድ የጉባኤው ተሳታፊዎች፣ ክቡራትና ክቡራን፣ እያንዳንዱ ወቅትና ዘመን አርበኝነትን ይጠይቃል። ለዚህ ውልድ የአርበኝነት ብያኔ ድህነትን ከልብ መቀየትና በልማት ድንመዛ ነው። በዚህ ደውቅ ዘመን አርበኝነት ጥላቻን ወደ ቂምን፣ በቀልን በይቅርታ መከፋፈልና መናቆርም በመቻቻልና በመደመር መሻገር ነው። እኛ የዛሬው ትውልድ ባለቤቶች ለቀጣዩ ትውልድ የምናወርሳት አገር ለልጆቻ የተመቸችና የበለጸገች ወንበር። ይህንን ያው ታሪካችንን የምናሳየው ከድህነትና ኋላ ቀርነት ጋር በምናደርገው ፍልሚያ ነው። የህወሀት ተወካይ አቶ ጌታቸው ረዳ ባስተላለፉት መልእክት ይላል ዛሬ እንለወጥ ስንል ትናንት የት ደርሰን የት እንደተነሳን ቆም ብለን ማሰብ ይገባል ነው ያሉት አቶ ጌታቸው ልማታዊ አስተሳሰባችንም ሳንረሳ የህዝባችንን ቁርኝት ማጠናከር አለብን ነው ያሉት የህዝቦቻችን ቁርኝት እኛው ያልፈጠር ነው ስለሆነ ልናጠናክረው መትጋት ይገባል እንደሆነ እንጂ የፖለቲካ ጠባብ የፖለቲካ ጥቅምን ለማረጋገጥ ሲባል ነካክተን ልናበላሸው ሞከር የለብንም። ኃላፊነት የጎደለው ስራ ይሆናል። አሁንም በትክክለኛው ልማታዊ መንገድ እየተመራን የማንወጣው ፈተና እንደሌለ ለመላው ብአዴን ጓዶች ለማረጋገጥ እፈልጋለሁ። ህዝቦቻችን በጋራ የሚለሙባቸው ኮሪደሮች እንጂ ግጭት የሚቀጣጠልባቸው ቀጣናዎች አይኖሩንም። ሁሉም ተፎካካሪ ፓርቲዎች በተወካዮቻቸው በአቶ የሸዋሳ አሰፋ በኩል መልእክት ያስተላለፉ ሲሆን ጉባኤው የአማራን ህዝብ ወደ ተሻለ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ የሚያሸጋግር እንደሚሆን ምኞታቸውን ገልጸዋል። የብአዴን የለውጥ ኃይል የሆነው ክፍል የነበረበትን ጫና ተቋቁሞ የህዝባችንን ትግል በመቀላቀሉና ከፍተኛ አስተዋጽኦ በማድረጉ ዛሬም ልናመሰግነው እንወዳለን። ብአዴን ይህን የለውጥ ሂደት በተሻለ ጥንካሬና ወኔ በመምራት ዳር ለማድረስ በሚያደርገው እንቅስቃሴ ሁሉ ከብአዴን ጎን የምንሰለፍ መሆኑን ለማረጋገጥ እንወዳለን። ብአዴን ውጫዊውን ብቻ ሳይሆን ውስጣዊ ለውጥን በማስቀጠል የድርጅቱን ቁመና በአጠቃላይ ከአማራ ህዝብ ፍላጎትና ጥቅም አንጻር በመቃኘት ቀደም ሲል በተለያዩ አግባቦች በአመለከተው መሰረት የማስተካከያ እርምጃዎችን እንደሚወስድ እንጠብቃለን። የዛሬው ጉባኤ የአማራን ህዝብ ወደ ተሻለ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ደረጃ የሚያሸጋግር እንዲሆን እየተመኘን አጠቃላይ በኢትዮጵያ ውስጥ የሚገኘው አማራ ህዝባችን የመብት መጠበቅና የህግ ከለላ እንዲኖረው ለማስቻል ድርጅቱ ለዚሁ ታሪካዊ ኃላፊነት በቁርጠኝነት እንዲቆም አደራ እንላለን። በጉባኤው ሁሉም አጋር ድርጅቶች በተወካዮቻቸው አማካኝነት መልዕክት አስተላልፈዋል። ጉባኤው በቀጣይ ሶስት ቀናት ልዩ ልዩ ውሳኔዎችን ያጽድቃል ተብሎ እንደሚጠበቅ ከወጣው መርሃ ግብር ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ባህር በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የደመራና መስቀል በዓላት እንደምን ጊዜውም ሁሉ በሀገር ውስጥና በውጭ በደማቅ ሁኔታ እየተከበሩ ነው። ዘጋቢዎቻችንና ሪፖርተሮቻችን ተከታትለዋል። በቅደም ተከተል ይቀርባሉ። እዚህ በዩናይትድ ስቴትስ ዋሽንግተን ዲሲና አካባቢዋ የተካሄደውን ስነ ስርዓት እናስቀድም። በሰሜን አሜሪካ በዋሽንግተን ዲሲና አካባቢው አገረ ስብከት የሚገኙ 24 አብያተ ክርስቲያናት ከ27 ዓመታት በኋላ ለመጀመሪያ ጊዜ የደመራን በዓል በጋራ አክብረዋል። በአንድነት ተሰባስበው የደመራ ችቦን መለኮሳቸውም እጅግ እንዳስደሰታቸው ገልጸዋል። ይህ እንዲሆን ዋናውን ድርሻ ተወጥተዋል ያሏቸውን የኢትዮጵያውን ጠቅላይ ሚኒስትር ዶክተር አብይ አህመድልም አመስግነዋል። ቅድብሮቹ በኢትዮጵያና ኤርትራም የተካሄዱትን ያካትታል። በቅድሚያ የጽዮን ግርማ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ለሁለት ተከፍሎ ሀያ አምስት ዓመታት ለሚጠጋ ጊዜ ቆይቷል ይላሉ የእምነቱ አባቶች። አንድ ሲኖዶስ በስደት አንድ ደግሞ በኢትዮጵያ ነበር እስካለፉት ጥቂት ወራት ድረስ። ይህ ደግሞ ካህናቱና ምዕመናኑን እንዲከፋፈሉ አድርጓቸው ቆይቷል። በዋሽንግተን ዲሲና አካባቢው ሜሪላንድ፣ እና ቨርጂኒያን ጨምሮ ደመራንም ሆነ በጋራ የሚከበሩ ሌሎች በዓላትን በአንድነት አክብሮው እንደማያውቁም ይናገራሉ። ትላንት በፌዴራል መንግስቱ ስር በሚተዳደረው የፎርት ሬኖ ፓርክ ውስጥ በአንድ ላይ መሰባሰባቸው ከሚያከብሩት በዓል እኩል እጅግ እንዳስደሰታቸው ያነጋገርናቸው የሃይማኖቱ አባቶች ገልጸውልናል። ከእነዚህ አንዱ ቀሲስ ቀለም አንተነ ይባላሉ። በዋሽንግተን ዲሲ በደብረ ሰላም ቅድስት ማርያም ቤተ ክርስቲያን አገልጋይ ናቸው። አንድ ላይ ሆነን በማክበራችን እጅግ በጣም ደስ ይሆናል። ሌላው ደግሞ ጊዜው ራሱ የመደመሩ የጀመራችንን ስናከብር በመደመር፣ በፍቅር፣ በሰላም፣ በአንድነት አንድ ላይ ተደምረን ርዕሰ ደብር አብርሃም ሀብተ ሥላሴ በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስተ ማርያም ቤተ ክርስቲያን አስተዳዳሪ ናቸው። ከቅዱስ ሲኖዶስ አንድነት በኋላ የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ፋኖኤል ሁሉንም በአንድ ላይ አሰባስበው በዓሉን በአንድ ላይ እንዲከበር ባደረጉት ጥሪና ሀሳብ መሰረት በየዓመቱ በዕጣ አዘጋጅ ተለይቶ በዙር እንዲያከብሩ መስማማታቸውን ገልጸዋል። በዚህም መሰረት ደብረ ሰላም ቅድስተ ማርያም የዘንድሮን የደመራ በዓል እንድታዘ ማዘጋጅ እጣ ስለወጣላት ኃላፊነቱን ወስደው ማዘጋጀታቸውንም ተናግረዋል። በዓሉ በአንድ ላይ መከበሩ እጅግ እንዳስደሰታቸውም ገልጸው ጠቅላይ ሚኒስትር አብይ አህመድንም በምስጋና ባርከዋቸዋል። በአሁኑ ጊዜ የሀገራችን መሪ የሆኑት ጠቅላይ ሚኒስትር ዶክተር አብይ አህመድ በሰጡት የማበረታቻ ድጋፍ ነው እና በዚህ ምክንያት አንድነት ሊገኙ ይችሏል። ከአንድነቱ ወዲህ በዓለ መስቀሉ በዚህ አይነት ሲከበር እንግዲህ የመጀመሪያ ጊዜው ነው። ከሀያ አራት ያላነሱ አብያተ ክርስቲያናት ካህናትና ምዕመናን በአንድነት ሆነው በአሁኑ ጊዜ ጸሎቱን እያደረሱ በዓሉን እያከበሩ ናቸው። ዩናይትድ ስቴትስ ውስጥ በመናፈሻ ስፍራ ብዙ ሰው በተሰበሰበበት እሳት ማቀጣጠል የተከለከለ ነውና እንዴት እንደተፈቀደላቸው የበዓሉን አዘጋጅ አስተባባሪ አቶ ታደላወቀን ጠይቄያቸው ነበር። ይህንን በተመለከተ ትሬኒንግ የሚወስዱ ወጣቶችን አሰማራን። ትሬኒንጉን ወሰድን። ከዛ በኋላ ወደ ፓየር ዲፓርትመንት ሄደን መግባቡ እንዴት እንደምናስተናግድን አስፈላጊ ትሬኒንጎችን ወስደን ይሄን ነገር ለማድረግ እና ይሄን በዓል ደግሞ በዩኔስኮ የተመዘገበ በዓል ስለሆነ፣ በዓለም አቀፍ ደረጃ የተመዘገበ በዓል ስለሆነ ያንን አስመልክተን ወሳኝ ነጥቦችን በማንሳት ከሲቲ ገቨርንመንትም ጋር አለን ጥሩ ግንኙነት ይህንን ልናስፈቅር ችለናል። ለመጀመሪያ ጊዜ በታሪክ ቦምፋየሩን እሳት የደመራ ማቀጣጠሉን ፕሮግራም የጧፍ ንግዱም ሆነ የጧፍ ማብራት ስነ ስርዓቱ የደመቀ ነበር። ጧፍ በመሸጥ ላይ የነበሩ አንድ እናት አነጋግሬያቸዋለሁ። ማይክሮፎን ይዘን የተጠጋናቸው ሁሉ የሚናገሩት አንድ ላይ ማክበራቸው እንዳስደሰታቸው ብቻ ነው። በጣም ትልቅ ደስታ ተሰብላል እኔ ካየሁት ከ28 7 ዓመት ጀምሮ እንደዚህ አይነት አክሮት አልነበረ። ዛሬ ግን እግዚአብሔር ይመስገን በዶክተር አቤት በተናችን ባንድ ስለሆነ ዛሬ ሁላችንም ሀያ ሦስት ቤተክርስቲያን አንድ ቦታ ላይ ለማክበር እግዚአብሔር ረድቶናል። በጣም ነው ደስ የሚለው። የሀገረ ስብከቱ ሊቀጳጳስ ብፁዕ አቡነ ፋኑኤል የደመራውን ችቦ ከመለኮሳቸው በፊት ባሰሙት ንግግርም ትኩረት ሰጥተው የተናገሩት ይህንኑ ነው። ከብዙ ዓመታት በኋላ ከሀያ አራት ያላነሱ አብያተ ክርስቲያናት ደብረ አስተዳዳሪዎች በአንድ መድረክ ላይ በአንድነት ቆመው ጸሎት አድርገዋል፣ ዘምረዋል ለኢትዮጵያ ሀገራቸው ጸልየዋል። ከዚህ ቀደም ባልታየ ሁኔታም በዩናይትድ ስቴትስ የኢትዮጵያ አምባሳደር የሆኑት ካሳ ተክለ ብርሃን በበዓል አከባበሩ ላይ ተገኝተው በአንድ ላይ መቆማቸውን አድንቀዋል። ከእግዚአብሔር ቀጥሎ ይህ እንዲሆን ላደረጉት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድም ከፍተኛ ምስጋና አቅርበዋል። የዘንድሮ ፍቅር ከኢትዮጵያ አልፎ ኤርትራ መሻገሩንም አስታውሰዋል። ምዕመናኑም በእልልታ አጅቧቸዋል። በኢትዮጵያ የመጣው ለውጥና የሰላም መንፈስ እንዳይበተን ኢትዮጵያውያን በብሔራቸውና በጎሳቸው ምክንያት እንዳይከፋፈሉ አጥብቀው ለምነዋል። ሥነ ሥርዓቱ ሳይጠናቀቅ ከፍተኛ ዝናብ የጣለ ቢሆንም ችቦን በጋራ ለኩሰው ሰው አመት አመት ያድርሰን ሲሉ ለአመት ቀጠሮ ተለዋውጠው በዝማሬ ተለያይተዋል። በሌላ በኩል የመስቀል በዓል በድምቀት በሚከበርበት የአዲግራት ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተገኙበት በድምቀት መከበሩን በስፍራው የሚገኙ ሪፖርተሮቻችን ነግረውናል። በዚህ በዓል ላይም የትግራይ ክልል ምክትል ፕሬዚዳንት ዶክተር ደብረ ጽዮን ገብረ ሚካኤልም ተገኝተው ነበር። በተጨማሪም ከኤርትራ የሰንበት ትምህርት ቤት ተማሪዎችና የቤተ ክርስቲያን ኃላፊዎችም በእንግድነት ተገኝተዋል። በአጠቃላይ በዚህ መድረክ ላይ የተላለፈው መልእክትም በአገሪቱና በአህጉሪቱ የተገኘው ሰላም ተጠብቆ እንዲቀጥል ሁሉም የበኩሉን አስተዋጽኦ እንዲያደርግ ጥሪ ቀርቧል። በተጨማሪም በተለያዩ የኢትዮጵያ ከተሞች የደመራና የመስቀል በዓል በድምቀት መከበሩን ለማወቅ ችለናል። በሌላ በኩል በአስመራ ከተማም ኢትዮጵያውያንና ኤርትራውያን በተገኙበት በጋራ በድምቀት መከበሩን ዘጋቢያችን ብርሃነ በረሀ ከስፍራው ተከታዩን ዘገባ አድርሶናል። የመስቀል በዓል በኦርቶዶክስ ሃይማኖት ተዋህዶ ተከታዮች ከሚከበሩ ሃይማኖታዊ በዓሎች አንዱ ነው። ዛሬ በአስመራ ከተማ በመስከረም አንድ አደባባይ በሺዎች የሚቆጠሩ ከውጭና ከውስጥ አገር የመጡ ተሳታፊዎች በተገኙበት በታላቅ ድምቀት ተከብሯል። የኤርትራ ኦርቶዶክስ ተዋህዶ ጽፈት ቤት መንበረ ፓትርያርክ ዋና ጸሐፊ ብፁዕ አቡነ ሉቃስና የዞባ ማዕከል አስተዳዳሪ ሜጀር ጀኔራል ሮመዳን አውሊያ በጋራ ደመራውን አብርተዋል። በዓሉ ላይ የተገኙ ከኢትዮጵያ የመጡ ጎብኚዎችም የመስቀል በዓል ከሀያ አመት በኋላ ሁለቱ ወንድማማች ሕዝቦች በጋራ ሊያከብሩት በመቻላቸው ትልቅ ደስታ እንደተሰማቸው ገልጠዋል። ስሜ ሰመሃር ይባላል። የመጣሁት ከአዲስ አበባ ኢትዮጵያ። የመጣሁት ቤተሰቦቼን ከሀያ አመት በኋላ ለማግኘት ነው። በጣም ደስ ይላል። ማለት ከአዲስ አበባ ብዙ የሚለየው ነገር የለም። ተመሳሳይ ባህል ነው፣ ተመሳሳይ ትውፊት ነው ያለውና ቆንጆ ነው በጣም ሕዝቡም በነቂስ ወጥቶ እያከበረው ነው ያለው ይሄን እድል በማግኘት ደስ ብሎኛል። ብዙ ብዙ ነገር ይኖራል ብዬ አስባለሁ። እስፔሻሊ በዚህ ሰዓት እንደዚህ ሰላም በሆነበት ሰዓት ሰው ከተለያየ ክፍለ ሀገር መቶ ከተለያየ ሀገር መቶ ቤተሰብ አንድ ላይ ሆኖ ሃይማኖታዊ ስርዓት ማድረጉ እንዲሁም ባህላዊውም ብዙ ባህሎች አሉ የኢትዮጵያም የኤርትራም፣ እሱን እሱን ነገር በጋራ ሆነን በማክበራችን በማየታችን ያው ደስታ ይሰማኛል። እድለኛም ነው። ከውጭ ሀገር የመጡ ጎብኚዎች በበኩላቸው ከጠበቁት በላይ አስደናቂ ሆኖ እንዳገኙትና በሃይማኖታዊና ባህላዊ ይዘት ባለው መንገድ መከበሩን ገልጸዋል። እኔ ላውራ እባላለሁ ከጣሊያን ነው የመጣሁት። እሷ ደግሞ ሪናታ ትባላለች ከቶሪኖ የመጣ ነው። ኤርትራ አራትና አምስት ጊዜ መጥቻለሁ። ህዝቧ እንግዳ ተቀባይና ጨዋ ነው። የመስቀል በዓል አከባበር በጣም አስገራሚ ነው። ከተለያዩ ቦታዎች የመጡ ብዙ ሰዎች እያከበሩት ነው። በህይወቴ እንዲህ አይነት አከባበር አይቻል አውቅም። የመስቀል በዓል በኢትዮጵያና ኤርትራ የሚገኙ የኦርቶዶክስ ክርስትና ሃይማኖት ተከታዮች መስከረም ወር ውስጥ ከሚያከብሩት ሁለት አበይት ሃይማኖታዊና ባህላዊ እሴት ያለው ትልቅ በዓል ነው። ብርሃነ በረሃ ለአሜሪካ ድምፅ ከአስመራ ዘጋቢዎቻችንን በሙሉ እናመሰግናለን። ወደ ቀጣይ ዘገባ ልውሰዳችሁ። በአብዛኛው የኢትዮጵያ ባህል ለእርቅ ሽምግልና የሚከናወነው ችግሩ ከተከሰተ በኋላ ነው። በቅርቡ በቡራዩ ውስጥ የነበረውን ግጭት ተከትሎ ህይወት መጥፋቱ ያስቆጣቸው የጋሞ ናቶ ማለትም ወጣቶች ባጸፋው ንብረት ሊያወድሙ ሲቃጣቸው የጋሞ ጎሳ መሪዎችና የሀገር ሽማግሌዎች እርጥብ ሳር ይዘው በመንበርከክ ንብረቱ እንዳይጠቃ መከላከላቸውን በማኅበራዊ መገናኛ ብዙሃን ተመልክተናል። ንብረት ከመውደም አድነዋል። ባህል ጠቃሚ መሆኑን በመገንዘብ እና ለደረሰው የህይወትና ንብረት መጥፋት አንድ የኦሮሚያ ክልል ልዑካን ቡድን ትላንት ወደ አርባ ምንጭ ጋሞ ጎፋ ዞን ተጉዟል። ትዝታ በላቸው ሁለቱ ማህበረሰቦች ያካሄዱት የእርቅ ስነ ስርዓት ላይ የተገኙትን ዶክተር ሚልኪያስ ሚደጋና የጋሞ የሀገር ሽማግሌ አቶ አንጂሎ አርሴን አነጋግራለች። ይቀጥላል። በጣም አመሰግናለሁ ዶክተር ሚልኬሳ ሜደጋ፣ ዛሬ አርባ ምንጭ ገሙ ጎፋ ዞን ውለው ወደ አዲስ አበባ ሲመለሱ መንገድ ላይ ነው ያገኙ ሆት። ስለ ተሳትፎ አመሰግናለሁ። ከገሞ የሀገር ሽማግሌዎች አንዱ አቶ አንጀሎ አርሴ በፕሮግራማችን ለመሳተፍ ፈቃደኞች ስለሆናችሁ ሁለታችሁንም አመሰግናለሁ። ዶክተር ሚልኬሳ ሜደጋ በምን ምክንያት ነው ወደ አርባ ምንጭ የተጓዛችሁ? ያስረዱኝ። በመጀመሪያ ደረጃ ይህንን እድል ስለሰጣችሁ በጣም እናመሰግናለን። ወደ አርባ ምንጭ የተጓዝነው ዋናው አላማው ለምስጋና፣ ለፍቅር፣ ለአንድነት ነው። ምስጋና ስለሚገባቸው የጋሞ አባቶች ደሬዎች ላሳዩት ፍቅር ወንድማማችነት ወጣቶች ናቸው ይህንን ሀሳብ ያመጡት እዛ ድረስ ሂደን ምስጋናችን ማስገባት አለብን ስላሉ፣ ልኡካን ቡድን ይዘን ነው የዝነው ዋናው አላማው ለምስጋና ነው። እንግዲህ ዶክተር ምልኬሳ የሚደጋ እርሶ የኦሮሚያን ክልል ወክለው ወጣቶችን ይዘው ወደ ጋሞጎፋ ዞን እንደተጓዙ ነው የተረዳ ነው። አቶ አንጀሎ አርሴ ደግሞ ከጋሞ የሀገር ሽማግሌዎች ከተቀባዮቹ አንዱ ኖት። እንዴት ነበር እስቲ ግለጹልን። አቀባበሉ እንዴት ነበረ? እሺ የአሜሪካን ድምፅን እድሉን ስለሰጠኝ በጣም አመሰግናለሁ። አቀባበሉ እንግዲህ አንደኛ ያው አዲስ አበባ ዙሪያ ኦሮሚያ ልዩ ዞን ክልል ውስጥ ያው አካባቢ ላይ ዳሞ ብሔረሰቦች ላይ በደረሰው ሞት አደጋ ምክንያት በጣም አዝነናል። በባለፈው ሳምንት ውስጥ አዲስ አበባ ዘሰደን ወገኖቻችን በተጠለሉበት ቦታ ለቅሶ ደርሰን ማጽናኛ አድርገን ቀጣይም ደግሞ ይህን ሁኔታ በምን መልኩ ወደ ሰላማዊ ሕይወት እንመልሳለን የሚለውን ሁኔታ ከተለያዩ ክፍሎች ጋር ስንወያይ አዲስ አበባ ነበረ ቆየ ነውና፣ እና በዛ መሰረት ከልብ አዝነው የኦሮሚያ ክልላዊ ብሔራዊ መንግስት ፕሬዚዳንት ክቡር ዶክተር ለማ መገርሳ በሁኔታው አዝነው በቢሮቸው ጠርቶ አነጋግረውናል። በዛ መሰረት የኦሮሚያ አባ ገዳዎች እና የኦሮሚያ ቄሮ ወጣቶች በክልሉ መንግስት አስተባባሪነት አርባ ምንጭ ድረስ መጥተው ምዝጋና ፕሮግራም እንደሚያቀርቡ ገልጸውልናል። በዛ መሰረት በትላንትናው ዕለት እሮብ ዕለት ማለት ነው። ቡድኑ ከስልሳ በላይ አባላት ያሉት የኦሮሚያ ክልላዊ መንግስት ኤሮና አባገዳ አባቶችን የያዘው አርባ ምንጭ ሲገባ የአርባ ምንጭ የጋሞ ናቶ ወጣቶችም ሞቅና ደመቅ ያለ አቀባበል አድርገውላቸዋል። ምንም እንኳን ነገሩ በሽምግልና መልክ ተፈቶ ያላለቀ ቢሆንም ያለው የሁላችንም ምኞት ነገሩን በሰላማዊ መልክ መጨረስና ለሀገሪቱም ለሁለቱም ሕዝቦች የጋራ አንድነትና ስምምነት ወሳኝ ጉዳይ በመሆኑ በማመን ተቀብለው መስተንግዶም የተደረገው በዛ መልክ ተቀብለናቸዋል። እሺ፣ አመሰግናለሁ ዶክተር ሚልኬሳ ሚደጋ። እንግዲህ ቀደም ብሎ ጠቆም ያደረጉት ሀሳቡ ራሱ ወደ ጋሞ ማህበረሰብ ተጉዞ ለቅሶ መድረስም ማመስገንም ከኦሮሚያ ወጣቶች እንደመጣ ነው ጠቆም ያደረጉትና እስቲ ይሄን ሰፋ አድርገው ያብራሩልኝ። አሁን ወደ አርባ ምንጭ የተጓዘው የቄሮ አባላት በቁጥር ወደ ሀምሳ ይደርሳሉ። የአባ ገዳዎችም አሉ። ከክልልም የክልል መንግስትን ወክለን የለውም በአመራሮች አሉ ወደዛ ያቀና ነው። በተፈጠረው አዲስ አበባ ውስጥም ጉራዩ አካባቢም በዘግናኝ ሁኔታ ሱን አውግዘናል፣ እንደ መንግስትም አውግዘናል። መፈጠር ያልነበረበት ግን ደግሞ ተፈጥሯል። ከጋሞ ተወላጆችም ከኦሮሞ ተወላጆችም ሰው ተጎድተዋል። ብቻ በአረመናዊ በሆነ መልክ ተፈጸመ ድርጊት ነበር። ይሄ ማንንም ብሄር እንደማይወክል የጋሞንም የኦሮሞንም ብሄር ቄሮውንም ናቶውንም እንደማይወክልና ይሄ የሸፍጦች የሴረኞች ለፖለቲካ ትርፍ ብለው ያደረጉት ህዝብን ከህዝብ ጋር ለመጋጨት አንድነት የለም። ሀገር እንደዚህ ነው ለፖለቲካ ትርፍ ነው የተደረገው ይህንን እንደ ብሄር ግጭት አድርጎ ስናፈስ ነበር እና በተለያየ ሚዲያ እንደ ኦሮሞና ጋሞ ህዝብ ተጋጨ ብለው በፌስቡክ የውሸት መረጃዎችን ሲያስተላልፉ ነበር ሰዎችን አስፈጅተዋል በተለይ ደግሞ ከኦሮሞም ከጋሞ ጣ ነገር ነበር አድማጮች ይህን ዘገባ ነገ በስፋት እንመለስበታለን። አልተጠናቀቀም። ትዝታና እንግዶቿን እናመሰግናለን። በዚሁ እንሰናበት። ነገ ዓርብ በተመሳሳይ ሰዓት እንገናኛለን። እስከዚያው ሰላም፣ ደህና ደሩ። አሁን በትግርኛ ቋንቋ የሚተላለፈው ዝግጅት ይቀጥላል።